ደቡብ ኦሮሚያ በሞያሌ ከተማ ትላንት ማታ አንድ ሰው ባልታወቁ ሰዎች ተመትቶ መሞቱና ሌላው መቁሰሉ ተሰምቷል። ከሞያሌ ከተማ አራት ቀበሌዎች እጅግ በርካታ ነዋሪዎች መሰደዳቸውም ታውቋል። እስካሁን ለማረጋጋት በተወሰደው እርምጃም በርካታ ሰዎች በቁጥጥር ስር መዋላቸውን አንድ የኮማንድ ፖስቱ ጽሕፈት ቤት ተወካይ አስታውቀዋል። መለስካቸው አማሃ ዝርዝር አለው። የሞያሌ ከተማ ከንቲባ አቶ አስቻለው ዮሐንስ ዛሬ ለቪኦኤ በሰጡት ቃል መጋቢት አንድ ቀን 2010 ዓ ም ቅዳሜ ዕለት ከተገደሉት ዐሥር ሰዎችና ከቈሰሉት 20 ሰዎች ሌላ ትናንትና አንድ ሰው ባልታወቀ ምክንያት ሕይወቱ ማለፉንና አንድ ደግሞ መቁሰሉን ተናግረዋል። ባለፈው ቅዳሜ የተፈጸመው ግድያ ከመከላከያ ሠራዊት ወደ አካባቢው በተላከ አንድ ሻለቃ ጦር በስህተት በተወሰደ እርምጃ እንደሆነ ከኮማንድ ፖስቱ የተገለጸ ሲሆን በትናንቱ ዕለት ስለ ደረሰው ድንገት ደግሞ የሞያሌ ከተማ ከንቲባ ማብራሪያ ሰጥተዋል ምናልባት ኦነግ አለ የለም የሚለው ብዙም የሚያከራክል ነገር አይደለም ግን የተፈጸመው ድርጊት ሰላማዊ በሆነ አካባቢ ላይ ጫካም የሚኖር ህዝብ አይደለም ከተማ ላይ የሚኖር ህዝብ ነው ከተማ ደግሞ አጥቶ የሚንቀሳቀስ ኦነግ ሞያሌ ላይ ምናልባት ጫካ ላይ ሊኖር ይችላል ከዚያ ውጪ ግን ከተማ ላይ የተፈጠረው ነገር ከኦነግ ጋር የሚገናኝ ትላንትና መድር ያችላለ የሚገናኝ ነገር አይደለም ከዛ ውጪ ከኦነግ ጋር ተገናኝቶ እርምጃ ተወሰደ የሚለው እንደ መስተዳደር ታማኝም አይደለም ከእውነትም የራቀ ነው። ምክንያቱም ከተማ ውስጥ ነው ሲቪል ህብረተሰብ ነው የተለያየ የብሔረሰብ አካላት ያሉበት ነው እርምጃው የተወሰደበት ምንም ከእውነት ጋር የሚገናኝ አይደለም። ይህ ሰብዓዊ ድርጊት ነው የተፈጸመው። ስለዚህ በመደበኛ ፍርድ ቤት ይታይ የሚል አሳብ ነው ያለን ነው። የአስቸኳይ ጊዜ አዋጁ ኮማንድ ፖስት ጽህፈት ቤት ትናንት በሰጠው መግለጫ በሞያሌ ከተማ ለአስር ሰዎች ህይወት እልፈትና ሰዎች መቁሰል ምክንያት የሆነው የተሳሳተ እርምጃና የሰራዊቱን የተልእኮ አፈጻጸም መመሪያ በትክክል አለመከተል መሆኑን ለመግለጫው ማብራሪያ የሰጡት የኮማንድ ፖስቱ ተወካይ ሌትና ጄኔራል ሐሰን ኢብራሂም ገልጸዋል። አክለውም በትናንቱ ዕለት አንድ ቡድን ወደ ሞያሌ ከተማ በሄሊኮፕተር ለተወሰነ ተልዕኮ መሄዱን ተናግረዋል። በሌላ መንገድ የሰራዊቱ ከፍተኛ አዛዦች የሚገኙበት አንድ ቡድን በሄሊኮፕተር በፍጥነት ወደ ቦታው ሂዷል። የተጎጂ ቤተሰቦችን ያነጋግራል። የማጽናናት ስራም ይሰራል። የአካባቢ ሕብረተሰብንም የማነጋገርና የማረጋጋት ስራም ይሰራል። የሞያሌ ከተማ ከንቲባ አቶ አስቻለው ዮሐንስ ግድያው ከተፈጸመና ድርጊቱ ውስጥ መሆኑ ከተገለጸ በኋላ ወደ ቦታው ካመሩት የኮማንድ ፖስቱ ባለሥልጣናት ጋር በትናንትና ዕለት ውይይት ማድረጋቸውን ለአሜሪካ ድምፅ አረጋግጠዋል። አካባቢ ሽማግሌዎች ጋር የአካባቢ አመራር ባለበት እና የቄሮ ወጣቶች ተወካዮች ባሉበት ሰፊ ውይይት ነው የተደረገው። ህዝቡ ሲጠይቅ የነበረውም የህግ የበላይነት ይከበር እና ይህን ችግር የፈጠረው መመሪያ የሰጠው አመራር አካል፣ መከላከያ አመራር አካላት እና ችግር የፈጠሩ አካላት ተላልፎ ይሰጡና በመደበኛው ፍርድ ቤት እንዲታይልን የሚል ሀሳብ ነው ሲቀርብ የነበረው። በዛ መሰረት ሰፊ ውይይት ሲደረግ ነው ያለው። በውይይቱ መሰረት ኦልሞ እነዚያ ተጠርጣሪ አካላት ተለይተው ለህግ መቅረብ እንዳለባቸው በሀሳብ ደረጃ ተስማምተን ነው ስብሰባ የተጻቀል። ውይይቱ ከከፍተኛ አመራሮች ጋር እንደተደረገ አስታውሰው ከስምምነት እንደተደረሰም ገልጸዋል። ስምምነቱን ሲያብራሩም ድርጊቱን የፈጸሙት ሰዎች ጉዳያቸው ለመደበኛ ፍርድ ቤት ታይቶ ግልጽ በሆነ ችሎት ፍትሕ ሲፈጸም ማየት እንደሆነ ጨምረው አብራርተዋል። የቦረና ዞን አስተዳደርና የጸጥታ ኃላፊ አቶ አብዱባ ኮንሶ በበኩላቸው ወንጀሉ በተፈጸመበት ክልል ጉዳዩ እንዲታይ ድርጊቱን የፈጸሙት ለክልሉ ይሰጣሉ ብለን እየጠበቅን እንገኛለን ብለዋል። ሩሃ ደማ ደበርፋሚሉ ቲንክነምኔ ኑሞ ሥሪ ተዋ ነጀር ለኒ ላንቱማ ሴራራ ምርከናውንሳ የሮ ቃም ሴሩማ ቃምዋ ከን ቆረቴ ሳገ ያና አሳ እስካሁን አሳልፈው አልሰጡንም። እኛ ደግሞ በትክክል በቁጥጥር ስር መዋላቸውንና በሕጉ መሠረትም መፈጸሙን የምናውቀው እኛ እጅ ሲገቡ ነው። ለአሁኑ ግን እዚያው ኮማንድ ፖስት ግቢ በቁጥጥር ስር እንዳሉ ነው የነገሩን። ኮማንድ ፖስቱን ወክለው ትናንት ማብራሪያ የሰጡት ሌተና ጀነራል ሐሰን ኢብራሂም ቀረም ብለው ከነበሩት ቀናት በአሁኑ ጊዜ በሀገሪቱ መረጋጋት እየተፈጠረ ነው ብለዋል። በዚህም የማረጋጋት እርምጃም በርካታ ሰዎች በቁጥጥር ስር መዋላቸውንም ይፋ አድርገዋል። እስካሁን ድረስ በነበሩ የማረጋጋት ስራዎችም በቁጥጥር ስር የዋሉ በርካታ ኃይሎች አሉ። እነዚህ ኃይሎች ወጣቶች የሁከትና ግርግር በመቀስቀስና በመሳተፍ በጸጥታ ኃይሎች ላይ የትንኮሳ እርምጃ በመውሰድ ህብረተሰቡ የእነሱን ተልዕኮ እንዲያሳካ በማስገደድ መንገድ እንዲዘጋ በማድረግ ንግዱ እንዲዘጋ በማድረግ በማስገደድ እንቅስቃሴ ላይ የነበሩ ወጣቶች ናቸው። ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር እንደዋሉ በተለያዩ መገናኛ ብዙኃን ከሚናገርላቸው ሰዎች መካከል በአምቦ ዩኒቨርሲቲ መምህር የሆኑትና በኢንተርኔት አምደኝነታቸው የሚታወቁት አቶ ስዩም ተሾመ ይገኙበታል። ቪኦኤ ያነጋገረው ወንድማቸው አቶ ጉልላት ተሾመ አቶ ስዩም ባለፈው አርብ ከቤታቸው መያዛቸውን አረጋግጦ በአሁኑ ጊዜ ግን በእርግጠኝነት የት እንደሚገኙ እንደማያውቅ ተናግረዋል። በተለምዶ ማዕከላዊ ተብሎ በሚታወቀው ስፍራ እንደሚገኙ የተነገረው ቢሆኑ ዘመዶቻቸውም ሆኑ ወዳጆቻቸው ሊያዩዋቸው እንዳልተፈቀደላቸው አስረድተዋል። በሌላ በኩል በአሁኑ ሰዓት ከሞያሌ ከተማ የአራት ቀበሌዎች ነዋሪ ወደ ሞያሌ ኬንያ በስደት እንደሚገኝና ቀበሌዎቹም ሰው አልባ እንደሆኑ የከተማዋ ከንቲባ አቶ አስቻለው ዮሐንስ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ Be away.